ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በኮንሶ ሁለት አርሶ አደሮች መገደላቸው ተዘግቧል። የማቹ ሞሌ አዛዥ አባት አቶ አዛዥ አሬድ ዲጄ ታጣቂዎች ተገሎብኛል ይላሉ። እናስኒ ከማ ከብረና ስልጠኛ ከረጣ እና ወርዳይኒታ ሙል እንደላነ አፎ ሊጄ የልጆች አባት ነው። ዋና ሙያው አማረስ እና መተዳደር ሲሆን እዛ ማስልጠኛ ውስጥ ካብ እየሰራ ከጓደኛው ጋር እየተከራይ ኮንትራት እየወሰደ ካብ ይሰራ ነበር። እዛ በዛ አጋጣሚ ነው እየተገኝቶ ሊሞት የቻለው እንጂ በፖለቲካ ጉዳዮች ውስጥ ምንም አይነት ተሳትፎ አልነበረውም። ዝርዝሩን በምሽቱ አብይ ርዕስ ይዘናል። መደበኛው ሳምንታዊ ቅንብር ሐኪሞን ይጠይቁ በሁለተኛው አጋማሽ ይጠብቋቸው። ሌሎች ቅንብሮችና ዘገባዎች አሉን። ጤና ስጥልን እንደምናመሻችው ክብራትና ክብረን አድማጮቻችን ከዛሬ ማክሰኞ መጋቢት 6 2008 ዓ ም ዝግጅታችን ጋር ተረኛ አስተናጋጆች አሉላ ከበደና አዳነች ፍስሐየንን ከፕሮግራም አቀነባሪያችን ንጉሥ ታምሬና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜናዎች እናቀርባለን። የአውሮፓ ህብረት ለቡሩንዲ መንግስት ከሚሰጠው አንዳንድ እርዳታ ለማቆም መወሰኑ እንዳአሳዘናት ቡሩንዲ ገልጻለች። የብሩንዲ መንግስት በሀገሪቱ በመካሄድ ላይ ላለው ግጭት ፖለቲካዊ መፍትሄ ለማግኘት በቂ ጥረት አላደረገም በሚል የአውሮፓ ህብረት በቀጥታ ያቀርብለት የነበረውን የገንዘብ እርዳታ ቆሟል። ካለፈው አመት ሚያዝያ ወር አንስቶ ብሩንዲ ውስጥ በሚካሄደው ግጭት ከአራት መቶ በላይ ህዝብ አልቋል። በቡሩንዲ ለሚካሄደው ግጭትና ለሰብአዊ መብት አለመከበር የፕሬዝደንት ፒየር እንኩርንዚዛ መንግስት ተጠያቂ እንደሚያደርግ የአውሮፓ ህብረት ገልጿል። የአውሮፓ ህብረት እንደ አውሮፓ አቆጣጠር ከ2014 እስከ 2020 ዓ.ም ለሚሆን ጊዜ ለብሩንዲ የሰጠው እርዳታ በ480 ሚሊዮን ይገመታል። የብሩንዲ የውጭ ጉዳይ ሚኒስትር ኤሌን ኒያሚትዌ ሀገራቸው እርዳታ የሚያስፈልጋት ቢሆንም የአውሮፓ ህብረት ውሳኔ ለመላ ታዳጊ ሀገሮች ትምህርት ነው ብለዋል። በውጭ ረድኤት ላይ ከመተማመን ይልቅ ታዳጊ ሀገሮች ራሳቸውን ለመቻል መጣር እንዳለባቸው ያስተምራል ብለዋል። የደቡብ ሱዳን ለሁለት ዓመታት ያህል ሲካሄድ የቆየው የእርስ በርስ ጦርነት ባስከተለው የምጣኔ ሀብት ችግር ሳቢያ በዓለም ዙሪያ ያሉ ኤምባሲ ሰራተኞቿ ብዛት እየቀነሰች መሆኑ ተገለጠ። የአገሪቱ የውጭ ጉዳይ ሚኒስትር ባርናባ ሜሪያል ቤንጃሚን አገሪቱ አስር ዲፕሎማሲያዊ ሚስዮኖችን በዓለም ዙሪያ ተዘጋለች የሚለው ወሬ አስተባብለዋል። ይሁንና አገሪቱ ለአንዳንድ ኤምባሲዎቿ የኪራይ ገንዘብ መክፈሉን እንዳቆመች አምነዋል። በደረሰብን የመጣኔ ሀብት ቀውስ ሳቢያ ወጪ ለመቀነስ ተገደናል። የኤምባሲው ሰራተኞቻችንም ቁጥር እየቀስ እየቀነስን ነው ሲሉ የውጭ ጉዳይ ሚኒስትሩ ትላንት ማምሻው ላይ ለአሜሪካ ድምፅ ራዲዮ በደቡብ ሱዳን ፕሮግራም አችን ላይ ገልጠዋል። ሰራተኞች የሚቀነሱባቸው ኤምባሲዎች ካይሮን በመሳሰሉ በርካታ ሰራተኞች ያሉባቸው እንደሆኑም የውጭ ጉዳይ ሚኒስትሩ ጠቁመዋል። ለመገናኛ ብዙኃን ለመግለጽ ፍቃድ የሌለው በደቡብ ሱዳን የውጭ ጉዳይ ሚኒስትር ያለ ምንጭ በገለጸው መሰረት ግን ካይሮ ያለው የደቡብ ሱዳን ኤምባሲ ካለፈው ታህሳስ ወር አንስቶ ኪራይ ባለመክፈሉ ቦታውን እንዲለቅ በባለቤቱ ተጠይቋል። በሮማና በፓሪስ ያሉ አከራዮችም እንደዚሁ ኪራይ ባለመከፈሉ የሱዳን መንግስት ፍርድ ቤት እንዲቀርብ ጠይቀዋል፣ ይኸው ምንጭ ጠቁሟል። የደቡብ ሱዳን የውጭ ጉዳይ ሚኒስትር በካይሮ ያለው ኤምባሲ ቤቱን እንዲለቅ መጠየቁን አስተባብለዋል። መስሪያ ቤታቸው ኪራይ መክፈል ማዘጌቱን ግን አልካዱም። የምዕራብ አፍሪቃይቱ ሀገር አይቨሪ ኮስት ግራንድ ባሳም ከተማ መንገዶችና የባህር ዳርቻ መዝናኛዎች በወታደሮች ሲጠረነፉ ውለዋል። በከተማይቱ ላይ ከትላንት በስቲያ በተጣለ የሽብር አደጋ 18 ሰዎች መገደላቸው ተገልጿል። ዘጋቢያችን ሪቻርድ ግሬን ሌላከው ዘገባ አለ። ሰለሞን አባቴ ያቀርበዋል። ከተገደሉት ዐሥራ አምስቱ ሲቪሎች መሆናቸውን የአገር ግዛት ሚኒስትሩ ሐመድ ባካዮኮ አስታውቀዋል። ሦስቱ ወታደሮች ናቸው። ከአጥቂዎቹ ወገን ደግሞ ቀደም ሲል ስድስት መገደላቸው ተነግሮ የነበረ ቢሆንም ሚኒስትሩ ግን ሦስት ብቻ መሆናቸውን ገልጸዋል። የአይቮሪ ኮስት ፕሬዚደንት አላሳን ዋታራ ትናንት ምሽት ላይ ለሀገራቸው ሕዝብ በቴሌቪዥን ቀርበው ንግግር ባደረጉበት ወቅት የሦስት ቀናት ብሔራዊ ሐዘን እንዲሆን አውጀዋል። ዊ ላኮዲቫር ደቡ ደቡ ፑር ኮምባትር ለላሽ። አሁን አይቮሪ ኮስት ቀጥ ብላ ትቆማለች። በቆቋቦቻችን ለመዋጋትና ሕዝቧን ለመጠበቅ ቀጥ ብላ ትቆማለች። ሽብርተኞች ወደ ልማት ከምናድርገው ጉዞ እንዲያዘገዩን አንፈቅድላቸውም። ይልቅ በተቃራኒው እነዚህ አድራጎቶች የእያንዳንዱን የአይቮሪኮስ ዜጋ የዕለት ተዕለት ህይወት ለማሻሻል የምታደርገውን የተባበረች አይቮሪኮስት ራዕይ ያጠናክራሉ እንጂ። ይህንን ደቡብ ምስራቅ አይቮሪኮስት ላይ የሚገኘውን የግራንድ ባሳምን ሆቴሎች ኢላማ ያደረገ ጥቃት ያደረስኩት እኔ ነኝ ሲል የአልቃይዳው የሰሜን አፍሪካ ክንፍ አልቃይዳ በእስላማዊ ማግሬብ የሚባለው ቡድን ኃላፊነት ወስዷል። ከተገደሉት መካከል አራት ፈረንሳውያንና አንዲት ጀርመናዊት የሚገኙ ሲሆን ሌሎች 33 ሰዎች ጉዳት ደርሶባቸዋል። ዩናይትድ ስቴትስ ጥቃቱን የአራዊት አድራጎት ስትል አውግዛ፣ የአይቮሪኮስትና የፈረንሳይ ወታደሮች የበለጠ ህይወት ከጥፋት ለማዳን ያደረጉት መዋደቅ አድናቆቷን ገልጻለች። የአይቮሪ ኮስትና የምዕራብ አፍሪካም የንግድ መናኸሪያ ናት ከምትባለው አቢዣን በስተምስራቅ 40 ኪሎ ሜትር ላይ የምትገኘው ታሪካዊቱ ግራንድ ባሳም ሀገሪቱ የፈረንሳይ ቅኝ በነበረችበት ዘመን መናገሻ ነበረች። ግራንድ ባሳም በተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት ዩኔስኮ በዓለም ቅርስነት የተመዘገበች ከተማ ነች። የማዕከላዊ ሶማሊያ ነዋሪዎች በከባድ የታጠቁ የአልሻባብ አማጽያን በባህር ጠረፍ በሚገኘው መንደራቸው አካባቢ ሚሊሻዎች ጋር ተኩስ መለዋወጣቸው ተዘገበ። ዘገባው እንደዘረዘረው ይህ ዘገባ የተሰማው የከተማይቱ የቴሌኮሚኒኬሽን አገልግሎት ሰኞ ከሰዓት በኋላ ሙሉ በሙሉ ከመቋረጡ በፊት ነው። አማጽያኑ በሶስት ጀልባዎች ይጓዙ እንደነበርና በአካባቢ ሚሊሻዎች ጋር ተኩስ እንደተለዋወጡ የገለጠው አንድ የአካባቢው ነዋሪ ዓላማቸው ምን እንደሆነ አልገባንም ይላል ወሬው እንደተሰማም የኮሚኒኬሽን ግንኙነት እንደ ተቋረጠ ተመልክቷል ከሁለት ቀናት በፊት በማዕከላዊ ሶማሊያ ያሉ የአልሻባብ አማጽያን በሐራር ዴር ና በሆቢዮ ከተሞች መካከል ያለውን የቴሌኮሚኒኬሽን አገልግሎት ዘግተው ወይም አቋርጠው ነበር አማጽያኑ ከአሳ አስጋሪዎች ጋር በርካታ ጀልባዎችን ዘርፈው እንዲሄዱ አንድ የአካባቢው ነዋሪ ለአሜሪካ ድምጽ ራዲዮ የሶማልኛ አገልግሎት ጠቁሟል አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ሶሪያ ከነበሩት የሩሲያ የመጀመሪያ አይሮፕላኖች ክፍል ዛሬ ከሶሪያ እንደወጡ የሩሲያ መከላከያ ሚኒስትር አስታውቋል። የሩሲያው ፕሬዝደንት ቭላዲሚር ፑቲን አብዛኛውን ኃይሎቻቸው ከሶሪያ እንደሚያስወጡ ማስታወቃቸው ይታወሳል። የሩሲያ ኃይሎች ለአምስት ወራት ያህል የሶሪያውን ፕሬዝደንት በመደገፍ ሲዋጉ እንደቆዩ ይታወቃል። የሩሲያ ወታደራዊ ኃይል በሶሪያ የነበረውን ተልኮ በአብዛኛው በማከናወኑ እንደሚወጣ ፑቲን ትላንት ተናግረው ነበር። የተባበሩት መንግስታት ድርጅት ልዩ የሶሪያ ልኡክ ስቴፈን ደ ሚስቱራ ትልቅ ኩነት ነው በማለት የፕሬዝደንት ፑቲን ውሳኔን አሞግሰዋል። ጀኔቫ በሚካሄደው የሰላም ንግግር ላይ ተጽዕኖ ይኖረዋል የሚል ተስፋ እንዳላቸውም ገልጸዋል። ኡመር ዘቸቸን የተባለ የጽንፈኛው እስላማዊ አሸባሪ ቡድን ከፍተኛ አመራር በደረሰበት ጉዳት መገደሉን ዩናይት ስቴትስ አስታወቀች። የቆሰለውም አሜሪካ ከአንድ ሳምንት በፊት እሱን ኢላማ በማድረግ ባካሄደችው የአየር ድብደባ እንደሆነ ተገልጧል። የዩናይት ስቴትስ መከላከያ ሚኒስትር ባለስልጣናት ኡመር አልሺሻን ሂጃዊዲያን የተባለ ስብሰባ ላይ እንዳለበት የከፈተው ጥቃት ከሌሎች አስራ ሁለት የቡድኑ አማጽያን ጋር ተገድለዋል ብለው ነበር ኋላ ደግሞ በህይወት መትረፉን ጠቁሞ ትላንት እንዳረፈ ነው የተነገረው። የሟቹ ስም ታራካን ባስትራቪሊ ሲሆን ሺሻኒ የአመፅ ስሙ ወይም የበረሃ ስሙ ነው። ከጽንፈኛው ቡድን ከፍተኛ ብቃት ያላቸው ወታደራዊ አዛዦች አንዱ እንደነበርም ታውቋል። ዩናይትድ ስቴትስ እሱን ላስያዘ ሰው የአምስት ሚሊዮን ዶላር ሽልማት እንደምትሰጥ አስታውቃ ነበር። የአሜሪካ ባለስልጣናት እንደሚሉት ለጂሃዳውያኑ በመከላከያ ሚኒስትርነት ደረጃ ይታይ የነበረ ሰው ነው። እንደ አውሮፓውያን የዘመን አቆጣጠር በ2006 ዓመተ ምህረት ከጆርጂያ ወታደራዊ ኃይል ጋር ተሰልፎ የሩሲያ ኃይሎችን ከመውጋቱ በፊት በቼቼን አማጺነት የሩሲያ ወታደራዊ ኃይልን ተዋግቷል። በ2008 ዓ ምት ደግሞ የሩሲያ ወታደሮችን ይወጋ ነበር። ከአራት ዓመታት በኋላም ሶሪያ ሄዶ የባዕዳን ተዋጊዎች ግብረ አበር ኃይል መሪ ሆነ። እስላማዊ መንግስት ነኝ የሚለው ኃይል ሶሪያ እንደ ገባም በሰሜን ሶሪያ የጂሃዳውያኑ ወታደራዊ ኃይል መሪ ሆነ። በመጨረሻም ዩናይትድ ስቴትስ ወደ ኪዩባ መጓዝን አስመልክቶ የጣለችውን እቀዳ እገዳ ለቀቅ አድርጋለች። ኩባውያን ለዩናይትድ ስቴትስ የገንዘብ ተቋማት ያላቸውን ተደራሽነትና በዩናይትድ ስቴትስ ለመስራት ያላቸውን እድል አስፍታለች። አዲሱ ህግ የወጣው ፕሬዚደንት ባራክ ኦባማ ኪዩባን ለመጎብኘት በሚዘጋጁበት ወቅት ነው። አንድ የዩናይትድ ስቴትስ ፕሬዚደንት ለዘጠና ዓመታት በሚጠጋ ጊዜ ውስጥ ኪዩባን ሲጎበኝ ለመጀመሪያ ጊዜ ሊሆን ነው። በፊደል ካስትሮ የተመራ ኃይል በዩናይትድ ስቴትስ ይደገፍ የነበረውን የአምባገነኑ ባቲስታ መንግስትን ከገለበጠ በኋላ ሁለቱ ሀገሮች ለአምሳ ዓመታት ያህል በጠላትነት ሲተያዩ ቆይተዋል። ፕሬዚደንት ኦባማ እና የኩባ ፕሬዚደንት ራውል ካስትሮ አቻምና ዲፕሎማሲያዊ ግንኙነት ማደሳቸው ይታወሳል። የንግድ ማዕቀቦች ተነስተው በዋሽንግተንና በሃቫና ኤምባሲዎች ከፍተዋል። በያዝነው ዓመት ደግሞ የአሜሪካ አይሮፕላኖች በካሪቢያን ባህር ወደምትገኘው ደሴት ሀገር ኩባ መደበኛ በረራ ያደርጋሉ። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ? ክብራት እና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ከስርጭት መሀንዲሱ ጆጊል ና ከፕሮግራም አቀናባሪያችን ንጉሱ ታምሬ ጋር የምሽቱ አስተናጋጆች አሉላ ከበደ ና አዳኒ ፍስሀየንን የሰዓቱን የዓለም ዜና ነበር ያሰማናችሁ። አሁን ቆየት ብለው ከሚሰሙት ዝግጅቶቻችን አንዱን እናስቀድማለን። ለኢህአዴግ ጥፋት መነሻው ህዝብ ያሰማው ቅሬታ አይደለም ተባለ ስፋቱ በቅሬታዎች ላይ ሳይሆን ከዛ ያዘለለም በሀገሪቱ የተንሰራፋው አፈና፣ የዲሞክራሲ እጦት፣ የህግ የበላይነት መጥፋት፣ ተጠያቂነት ያለመኖር፣ ሰብአዊ መብቶች መዳፈን እና መሰረታዊ በሆኑ ስርዓቱን በሚገልጹ ጉዳዮች ላይ ምንም ነገር አላሉ። የአረና ትግራይ ፓርቲና የመድረክ አመራር አባል አቶ ገብሩ አስራት ናቸው። ከሌሎች ሁለት የፖለቲካ ተንታኞች ጋር በጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ሪፖርት ላይ በመጽሔቱ ክፍል ትንታኔ ያቀርባሉ። አድማጮች፣ አሁን በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የምሽቱ አብይ ርዕስ እንሻገር። ኮንሶ ከወረዳ ወደ ዞን ትደግ በሚል በህዝብ የተነሳ ጥያቄ ሳቢያ ሰዎች እየተገደሉና እየታሰሩ ነው ሲሉ ነዋሪዎች ገለጡ። በዚህም ምክንያት እሁድ ለት ሁለት ሰዎች በታጣቂዎች ተገድለዋል ነው ያሉት። ጽዮን ግርማ የሟቾቹን አባትና አጎት አነጋግራ ተከታዩን አጠናቅራለች። በኮንሶ የሚገኙ ወደ 55 ሺህ የሚሆኑ ነዋሪዎች አንድ ላይ ተፈራርመው ኮንሶ ከወረዳ ወደ ዞን ከፍ ይበል የሚል ጥያቄ በማቅረባቸው ምክንያት ጥያቄውን ለመንግስት ካቀረቡት የኮሚቴ አባላት መካከል አንዱ መታሰራቸውን ሌሎች ደግሞ በስጋት ተሸሽገው እንደሚገኙ ከነዚሁ የኮሚቴ አባላት መካከል አራቱ ለአሜሪካ ድምጽ ገልጸዋል። ይህንንም ተከትሎ በመንግስት ታጣቂዎች ከፍተኛ ጫና በከተማው እየተካሄደ እና ደከቱ በተባለች ቀበሌ ሁለት አርሶ አደሮች እሁድ እለት መገደላቸውን ተናግረዋል። ህይወታቸው አለፈ ከተባለው አርሶ አደር አንዱ የሟች ሞሌ አዛዥ አባት አቶ አዛዥ አሬሮ በአስተርጓሚ አማካኝነት ለአሜሪካ ድምጽ ሲናገሩ በማያውቁት ምክንያት የልጃቸው ህይወት እንዳለፈና ና ይህንኑ ህዝብና መንግስት እንዲፈርዳቸው ለመናገር የስልክ ኔትወርክ የሚያገኙበት ድረስ በእግራቸው ተጉዘው እንደመጡ ተናግረዋል። ልጄ የልጆች አባት አርሶ አደር ነበር ይላሉ ሙሌ ሙሌ ሙሌ ሙሌ ሙሌ ሙሌ ሙሌ ሙሌ ሰንበጣዬ፣ ወሬ አንድ እለቱ እሁድ ነው። ሰዓት ወደ ስድስት ሰዓት አካባቢ ነው። ሰራዊት ልዩ ኃይል የሚባለው ሰራዊት ቀበሌ ጽህፈት ቤት መጥቶ ቀበሌውን የተቆለፈውን ከሰባበረ በኋላ አንድ ሳያስቀር የሁሉንም መዝጋ ከሰባበረ በኋላ ውስጥ ያለውን አንድ ባንድ አይቶ ከዚያ በኋላ ወደሚቀጥለው ገበሬ ማሰልጠኛ ማዕከል አለ። እዛ ሄዶ እንደዛው ሰባበረ። ቁጫሌ የእሳቸው ልጅ አቶ የሚባለው እዛ ገበሬ ማሰልጠኛ ውስጥ ስራ ነው የሚሰራው፣ ተከራይቶ ማለት ነው። ኮንትራት ወስዶ ስራ ሲሰራ፣ የዕለት ስራ ሲሰራ፣ ከየት መጣ ሳይባል የተሟች ጓደኛው ጋር የዕለት ተግባራቸውን ሲያከላውኑ፣ ሌሎችም ከድግስ ቤት፣ ከርሻ የሚመለሱ ከአምልኮ ቦታ የሚመለሱ ቀኑ እሁድ እንደመሆኑ መጠን ከአክም አምልኮ ቦታ የሚመለሱ ሰዎች ከየት መጣ ሳይባል መጀመሪያ የጭስ ቦምብ ማፈንዳት ጀመሩ። ከዛ በኋላ አይናቸው ጨለመ። ከየት መጣ ሳይባል ጥይት ተተኮሰ። ይሄ ልጅ በዚህ አጋጣሚ ጥይት አግኝቶት ሊወድቅ ይችሏል። አባት ልጃቸው የሞተበትን ምክንያት ያውቁ እንደሆነ በማህበረሰብ ውስጥ ስለነበረው ተሳትፎም ተጠይቀው ልጄ አርሶ አደር ነው፣ የልጆች አባት ነው። ዋና ሙያው አርሶ አደር እርሻ ማረፊ እና መተዳደር ሲሆን እዛ ማሰልጠኛ ውስጥ ካብ እየሰራ ከጓደኛው ጋር እየተከራ ኮንትራት እየወሰደ ካብ ይሠራ ነበር። እዛ በዛ አጋጣሚ ነው ጥይት አግኝቶት ሊሞት የቻለው እንጂ በፖለቲካ ጉዳዮች ውስጥ ምንም አይነት ተሳትፎ አልነበረውም። ሌላው ሟች አቶ ፋንታይ ጊዮርጊስ ሲሆን ስለ ሁኔታው ያስረዱት ደግሞ አጎቱ አቶ ኮምበሬ ኮንቴሼ ናቸው። የወንድማቸው ልጅ አርሶ አደርና በድንጋይ ፈለጣ ስራ ይተዳደር እንደነበር ይገልጻሉ። እና የወንድሜ ልጅ ታይ ጊዮርጊስ አርሶ አደር ነው እዛ ገበሬ ማሰልጠኛ ጣቢያ ውስጥ ከአርሶ አደርነት በተጨማሪ ጋቢ ይሰሩ ነበር እዛ ውስጥ። አጋጣሚ ሆኖ ማሰልጠኛው በመኪና ወደ ውስጥ የሚያስገባ መኪና መንገድ ዳር ነበር። እኔ በወቅቱ እዛ አልነበርኩም። ጩኸት ተነስቶ ጩኸቱ ወደ ተነሳበት እግር እንደ መራኝ ሮጬ ሲሄድ ህዝብ በከፍተኛ ሁኔታ የህዝብ ክምችት ነበር። የወንድሜ ልጅ መውደቁንም አላረጋገጥኩም። በኋላ የኋላ ኋላ ሰው ተመቶ ሞቷል ሲባል፣ ሁለት ሰው ተመቶ በጥይት ሞቷል ሲባል ሳረጋግጥ አንዱ አቶ ፋንታዬ ጊዮርጊስ የወንድሜ ልጅ ከሟቾቹ አንዱ መሆኑን አረጋግቼ በኃይለኛ ሐዘን ተመትቼ ወደ ቤተ ተመልሼ ይኸው ለቅሶ ላይ ነው የሚገኘው። በኮንሶ ለተቃውሞ ዋና መነሻ ከወረዳ ወደ ዞን ከፍ እንዲል የቀረበው ጥያቄ መሆኑን ይህን ጥያቄ ለመንግስት እንድናቀርብ ተወክለናል ያሉ የኮሚቴ አባላት ይናገራሉ። የዚህ ኮሚቴ አባላት ቁጥር አስራ ሁለት ሲሆን አንዱ በእስር ላይ እንደሆኑም ይገልጻሉ። ሌሎቹ ደግሞ የእስር ስጋት ስላለብን ያለነው አስቸጋሪ በሆነ ቦታ ተደብቀን ነውም ይላሉ። ከእነዚህ ውስጥ አራቱን አነጋግረናቸው ነበር። ከዚህ ኮሚቴ አባላት አንዱ አቶ ወርቄ ሰአለ እሁድ እለት ስለተፈጠረው ሁኔታ ሲናገሩ ኮቱ ለመግባት ከአራት አቅጣጫ ወደ ሰባ ዘጠኝ ክልሉ ልዩ ኃይል ለመግባት ጥረት ሲያደርግ የአካባቢው ሽማግሌዎችና የአካባቢ ህብረተሰብ ሰፈራችን ሰላም ነው ለምን ትዘጉጽናላቸው? ብለው ሽማግሌዎች መጥተው ትመልሷቸው በመጡበት መንገድ ወደ ኋላ ተመልሰው ሄዱ። ጠዋት ላይ ማለት ነው። ከዛ በኋላ ወጥተው ወደ ደበና ቀበሌ ሲሄዱ ያው እኛ ህብረተሰቡ የዚህ ጥያቄ አጥራሽ አባል ስለሆን እያንዳንዱ እንቅስቃሴ ያለው ሁኔታ ያው ህብረተሰቡ ስለሚነግረን ወደ ደበና ቀበሌ ሲሄዱ እዛው uh -huh. ሌላው የኮሚቴ አባል አቶ አቤል ለሚታ በኮንሶ ስላለ ሁኔታ ሲናገሩ ሕጉን ተከትለው በጽሁፍ ላቀረቡት ጥያቄ በጽሁፍ መልስ እንዳላገኙ ገልጸው ጥያቄውን ካቀረቡበት ጊዜ ጀምረው በአስጨናቂ ሁኔታ ውስጥ እንደሆኑ ይናገራሉ። በርካታ የደቡብ ልዩ ኃይሎች አካባቢውን ተቆጣጥሮ እስከ አሁን ድረስ መኖሩ ነው የምናውቀው። ነገር ግን እሳቸው ያስቀምጡ ሀሳብ ሙሉ በሙሉ ከእውነታ የራቀ መሆኑ ነው ነማውቀው ለአብነት ራሱ በአካባቢ የነበረው ልዩ ሀይል ወደ ስምንት መኪና ወደ ቀበላችን መግባቱ ነው የምታውቀው። ስለዚህ ምንም የለም የምለው ትናንትና ከየት መጥቶ ነው? ከዚህ ውጭ ደግሞ ባለፈው የተቀመጠው የመስከረም ሀያ ዘጠኝ ፕቲሽኑ ወይም የዞን ጥያቄ የተጠየቀበት ቀን ላይ የወጣውን ሰዎች እነዚህ ለዩኔስኮ ባህል እየመጡ ነው የምለውን ለማረጋገጥ ያህል የክልሉ ሰክታ ዘርፍ ኃላፊ የኮሚሽኑ ኃላፊ ነበረው አቶ ፊግሮ የሚባለው ራሱ በኢለቱ በቦታው እንደነበረና ሰዎችን እንዳየ ነገሮች ሁሉ አይቶ ሰዎቹን ስብሰባቸውን ከጨረሱ በኋላ በሰላማዊ በአጭር ጊዜ ውስጥ መበታተን ሁሉ ጭምር ስመሰክር የነበረ ጉዳይ ነው። ነገር ግን ኮሚሽኑ መዋሸቱ በጣም የሚያሳዝን ነው። ከአንድ ባለስልጣን እንደዚህ አይነት ውሸት ለመጀመሪያ ጊዜ መስማቴ ነው። በእውነቱ ይህን ጉዳይ በተመለከተ ምላሽ እንዲሰጡን የክልሉ ፖሊስ ኮሚሽነር አቶ ፍስሐ ጋረደው ጋር ደጋግመን ደውለን ስልካቸው ባለመነሳቱ ምላሽ ማግኘት አልቻልንም። ነገር ግን ይህንኑ አካባቢ በተመለከተ ባለፈው አርብ ጠይቀ ናቸው ነበር። ኮንሶ ኢትዮ ኬንያ ደቡባዊ ድንበር ጀምሮ እስከ አዲስ አበባ የሚዘልቅ ሀይዌ ያለበት የሚያልፍበት ፍጹም ሰላማዊ በሆነ መንገድ የካራት ከተማን ጨምሮ በመላው የኮንሶ ገጠር ቀበሌያት ውስጥ ያለ አርሶ አደር የልማት ስራውን የሚሰራበት ፍጹም ሰላማዊ የሆነ እንቅስቃሴ የሚካሄድበት አካባቢ ነው። በኮንሶ ወረዳን ወደ ዞን ከፍ ለማድረግ የቀረበው ጥያቄ በሰላማዊ መንገድ እንደተመለሰና ና ከተማዋ ሰላም እንደሆነች በቃለ ምልልስ ወቅት ጨምረው አስረድተው ነበር። ሸዋ ዞን አዳማ ከተማ በሚገኘው የአዳማ ዩኒቨርስቲ ትላንት ማታ የተማሪዎች ተቃውሞ መካሄዱን የአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ ባልደረባችን ያነጋገሩ ተማሪዎች ገልጸዋል። ተማሪዎች በዩኒቨርሲቲው ቅጥር ግቢ ውስጥ ተቃውሞ ሲያሰሙ የፖሊስና የመከላከያ ሰራዊት አባላት ደርሰው ድብደባ እንደፈጸሙባቸው ተናግረዋል። የዩኒቨርሲቲው ፕሬዚዳንት ስለ ሰልፉና ደረሰ ስለተባለው ድብደባ ተጠይቀው ወሬው እንደደረሳቸው የበለጠ መግለጽ እንደሚችሉ ለዘጋቢያችን ዘገባውን ላጠናቀረችው የኦሮምኛ ክፍል ባልደረባ ጃለኔ ገመዳ ገልጸዋል። በቄለም ወለጋ ዞን ጅማ ሆሮ ወረዳ ኑኑ ከተማም ባለፉት አራት ወራት እየተካሄደ ያለውን ሰልፍ አደራጅታችኋል በመባል የአካባቢው ጸጥታ ኃይሎች ነዋሪውን እያሰሩ መሆኑ ለባልደረባችን ቱጅቤ ኩሳ ገልጸዋል። የክልሉ መንግስት ግን አስተባብለዋል። ትዝታ በላቸው የሁለቱን ዘገባዎች ዝርዝር ይዛለች። በአዳማ ዩኒቨርሲቲ የሳይንስና ቴክኖሎጂ ግቢ ውስጥ ተማሪዎች በሁለት ቦታ ተከፍለው የሚኖሩ ሲሆን ይህም ከሶስተኛ እስከ አምስተኛ ዓመት ያሉና የአንደኛና የሁለተኛ ዓመት ተማሪዎች ተብሎ የተከፈለ መሆኑ ታውቋል። የትላንት ማታው የአዳማ ዩኒቨርሲቲ ተማሪዎች ተቃውሞ የተጀመረው ከምሽቱ ሶስት ሰዓት ላይ ከሶስተኛ እስከ አምስተኛ ዓመት ተማሪዎች በሚኖሩበት የትምህርት ቤቱ ቅጥር ግቢ እንደነበር ጥቃት ይደርስብኛል በማለት ስሙ እንዳይጠቀስ የጠየቀ ተማሪ ገልጿል። ጆሌን ትርባን ጀልቀቤ ሞትማን ኩንንቡቹ ተማሪዎች መጀመሪያ በዘፈን ጀመሩና ከዚያም ይህ መንግሥት አያስተዳድረንም፣ ለፈሰሰው የኦሮሞ ልጆች ደም ካሳ ይከፈል እያሉ መፈክር ማሰማት ጀመሩ። ታጣቂዎች ከውጭ ወደ ግቢ እንዳይገቡ ለማድረግ ተማሪው በሩን በድንጋይ ዘግቶ እንደነበር ያነጋገረን ተማሪ ገልጿል። የሆነ ሆኖ ግቢው ውስጥ የሚገኝ የኦሮሚያ ልዩ ፖሊስ አስለቃሽ ጢስ በመጠቀም ሰልፉን ለመበተን ችሏል ብሏል። ዘግየት ብሎ ግን በግቢው ሌላ አቅጣጫ የፌዴራል ልዩ ኃይል ወደ ግቢው መግባቱን በመስማት ተማሪው ወደ የመኝታ ክፍሉ መግባቱን ገልጿል። ሆኖም የአንደኛና የሁለተኛ ዓመት ተማሪዎች ከሌላ አቅጣጫ መፈክር ማሰማት ጀመሩ ይላል። እኩለ ሌሊት ሊሆን አንድ ሰዓት ሲቀረው ከምሽቱ አምስት ሰዓት ላይ የአጋዚና የፌዴራል ኃይል የተማሪዎችን መኝታ ክፍል እየሰበሩ በመግባት ተማሪዎችን እያስወጡ በሸክላ ላይ በእምብርክክ እንዲሄዱ ካደረጉ በኋላ ወደ ግቢው የስፖርት ሜዳ ይዘውን ሄዱ ይላል። ሌላ ስሙ እንዳይጠቀስ የጠየቀ ተማሪ በራክሳን ጭሳ በረታ ሜዳው ላይ በሆዳችሁ ተኙ አሉን። ወደ ጎን ዙረን አጠገባችን ካለው ተማሪ ጋር እንዳንነጋገር ነው። ከላይ የረገጡን መቀመጫችንን በጠመንጃ እየወጉ ከሌሊቱ አምስት ሰዓት ተኩል ላይ ያስተኙን እስከ ንጋት እዚያው እብርድ ላይ ያቆዩን። ድንገቱ የደረሰው እመኝታ ክፍላቸው እያሉ በመሆኑ አብዛኞቹ ተማሪዎች ልብስ ያለበሱ መሆናቸውን ተማሪው ጨምሮ ገልጿል። የአዳማ ዩኒቨርሲቲ ፕሬዝደንት ጃንግ ሊ ስለ ጉዳዩ ተጠይቀው ከግቢው ጸጥታ ክፍል ሪፖርት ደርሶኛል፣ ነገር ግን በዚህ ጉዳይ ላይ መልስ መስጠት አልችልም፣ ወደ ግቢው የህዝብ ግንኙነት ቢሮ ወይንም ደህንነት ክፍል ደውሉ ብለዋል። ስልክ ሊሰጡን ቃል የገቡ ቢሆንም መልሰን ስንደውል ግን ስልኩን አላነሱም። ይህ በእንዲህ እንዳለ በቄለም ወለጋ ዞን ጅማ ሆሮ ወረዳ ኑኑ ከተማ ውስጥ ባለፉት አራት ወራት እየተካሄደ ያለውን ሰልፍ አቀናጅታችኋል በማለት የአካባቢው የጸጥታ ኃይሎች ህዝቡን እያሰሩ፣ እየገረፉና ከቤት እንዳይወጣ እያገቱ ነው ሲሉ ስማቸው እንዳይጠቀስ የጠየቁ የአካባቢው ነዋሪ ገልጸውልናል። ማችን ይገድ እንደሙ ከራራ እንደሙ ሶቂ ነማ መነ ነማትጋ ከንጉሩ ፖሊሲ ሰው መንገድ ላይ መሄድ አይችልም። በየሰው ቤት ላይ ድንጋይ የሚወረውረው ፖሊስ ነው። የቤት መስኮቶች ተሰባብረዋል። የፖሊስ ሰራዊት አስከትለው ከተማው ውስጥ በመዘዋወር የሰው ቤት ይሰባብራሉ። ሰውን ወደ ቤት ተመለስ እያሉ በገበሬው ላይ ሳይቀር አስለቃሽ ጋዝ ይለቁብናል። በተለይም ወጣቱን ካዩ እያሳደዱ ይዘው ያስራሉ። ሰው ምንም ነገር መናገር አይችልም። ከትላንት ማታ ጀምረው በየሰው ቤት እየዞሩ ሰዎችን እየያዙ በማሰር ላይ ይገኛሉ ሲሉም እኚሁ የኑኑ ከተማ ነዋሪ አክለው አስረድተዋል። የኑኑ ከተማ ነዋሪዎች ስላቀረቡት ስሞታ ከመንግስት በኩል መልስ ለማግኘት ወደ ጅማ ሆሮ ወረዳ የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ ኃላፊ አቶ ነቢዩ ራጋ ደውለን ነበር። ለስብሰባ ነቀምቴ ከተማ እንደሚገኙ ገልጸውልን ይህን አስመልክቶ የደረሳቸው መረጃ ካለ ጠይቀን ይህን ብለውናል። ወደ አሁን ያለውን ሁኔታ አላውቅም። ከዚህ በፊት በወረዳችን ምንም የተከሰተ ነገር የለም። ሰው ተዋከበ፣ ተጎዳ የሚባለው እውነት አይደለም። አንዳንድ ቦታዎች ትንሽ ችግር ነበር፣ ግን የተለየ እርምጃም አልተወሰደም አዎ ተማሪዎች ሰልፍ ወጥተው ነበር። የኃይል እርምጃ ግን አልተወሰደም። አቶ ነቢዩ ራጋ በጅማ ሆሮ ወረዳ የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ቢሮ ኃላፊ ናቸው። አድማጮች፣ አሁን በወቅታዊ የኢትዮጵያ ጉዳዮች ላይ የሚያተኩር ልዩ ቅንብር ነው የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ባለፈው ሐሙስ ለፓርላማቸው ባቀረቡት ዘገባ በኦሮሚያና በሌሎችም አካባቢዎች ለተፈጠረው የህዝብ ቅሬታ ፓርቲና መንግስቴ ኃላፊ ናቸው ብለዋል። ለመሆኑ ይህ ማለት ምንድን ነው ኃላፊነት መውሰድ ሲባልስ እስከ ምን ይደርሳል ሲል ይንደረደራል በዚህ ና በሌሎችም የጠቅላይ ሚኒስትሩ ሪፖርት ላይ ሶስት እንግዶች ለትንታኔ ተጋብዘዋል ሁለቱ ከኢትዮጵያ ናቸው አቶ ገብሩ አስራት የአረና ትግራይ ፓርቲ ና የመድረክ አመራር አባል አቶ አበባው አያሌው በአዲስ አበባ ዩኒቨርሲቲ የታሪክና የስነጥበብ መምህር እንዲሁም ከዚህ ከዩናይት ስቴትስ ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ና የህገ መንግስት ጉዳዮች መምህር ያወያያቸው አዲሱ አበበ ነው። ከጠቅላይ ሚኒስትር ኃይለማርያም ሪፖርት አንድ ዘለላ ነቅሶ በማውጣት ነው የሚንደረደረው። ሌላ አካል ላይ ጣት ከመቀሰር ይልቅ ችግሩ የራሳችን እንደሆነ አሁንም አስምረን መሄድ አለብን። የህዝቡን ጥያቄዎች ፈጥኖ ምላሽ ባለ መስጠት ምክንያት ከህዝብ ጋራ ቅራኔ ውስጥ እየገባን መጥተናል። ከአሁን በኋላ አርሶ አደራችንም ሆነ የከተማ ነዋሪ በትከሻው ላይ ተጣብቆ መኖር አይቻልም። በኦሮሚያና በሌሎችም አካባቢዎች ለተፈጠረው የህዝብ ቅሬታ ነው የሚሉት የህዝብ ቅሬታ ፓርቲና መንግስት ኃላፊ ናቸው። በማንም ላይ ጣት አንቀስርም። ቶሎ መልስ ብንሰጥ ኖሮ ከዚያ አንደርስም ነው እና ባጭሩ ምን ማለት ነው? አንድ ፓርቲ ወይም መንግስት ጥፋቱን አመነ ሲባል ምን ማለት ነው? እስከምን ድረስ ይሄዳል? አቶ ገብሩ ከእርስዎ ልጀምር። ከአዲስ አበባ መልካም። ጠቅላይ ሚኒስትሩን ንግግር ከአሁን በፊትም አዳምጫ አለሁ። አሁንም ሰምቸዋለሁ። ኢህአዴግ በተለያዩ ጊዜያት ይቅርታዎችን ይጠይቅ ነበር። ለምሳሌ ከሁለት ዓመት በፊት ነው ይመስለኛል መብራት በተደጋጋሚ ይቋረጥና ይጠፋ ስለነበር በአዲሱ ዓመት ፓርላማ መክፈቻ ፕሬዚዳንቱ ለዚህ ይቅርታ እንጠይቃለን ብለዋል። ግን ዋናው ጉዳይ በምን ጉዳይ ላይ ነው ይቅርታ እየጠየቁ ያሉት የሚለው ነው ወሳኝ የሚሆነው ይመስለኝ በኦሮሚያም በትግራይም በአማራም በደቡብ በሁሉም የሀገራችን ክፍሎች እየታዩ ያሉ ክስተቶች ተመሳሳይ ናቸው። ግን ይቅርታ መጠየቅ ያለበት በክስተቶቹ ላይ መሆን የለበትም ጥፋቱ ከዛ የዘለለ በቅሬታዎች ላይ ሳይሆን ከዛ የዘለለ ነው። እነዚህ ክስተቶች ናቸው። ምንጩና ዋና ምክንያቱ በሀገሪቱ የተንሰራፋው አፈና፣ የዲሞክራሲ እጦት፣ የህግ የበላይነት መጥፋት፣ ተጠያቂነት ያለመኖር፣ ሰብአዊ መብቶች መዳፈን እና መሰረታዊ በሆኑ ስርአቱን በሚገልጹ ጉዳዮች ላይ ምንም ነገር አላሉም። የአዲስ አበባ ማስተር ፕላን ጉዳይ፣ የቅማንት ጉዳይ፣ የወልቃይት ጉዳይ፣ የኦሮሚያ ሌሎች ጉዳዮች እነዚህን ባለመመለሳችን ይቅርታ እንጠይቃለን ቢሉ በጣም እስማማ ነ የሚመቸኝም ነበር ይስማማኝ ነበር። አሁን ያሉት ግን ቅሬታዎች አሉ እነዚህን ቅሬታዎች ፍጥነን ባለመመለሳችን ነው ያሉትና ጭራሽ ህዝቡ ከሚያነሳውና ከተፈጠረውም ችግር አንጻር ተፈጥሮ ካለውም ቀውስ አንጻር ሲታይ የሚመጥን ሆኖ አልታየኝም። የህዝብን ቅሬታ በተመለከተ ጥፋተኛንን ኃላፊነት እንወስዳለን፣ ሲባል እስከምን ምን ይሄዳል ነው ጥያቄ። አቶ ገብሩ ያልጠቀሱት ነገር ካለ፣ አቶ አበባ ወደ እርስዎ ልምጣ። በኋላ ፕሮፌሰር አልማርያም ጋር ሄዳለሁ፣ ከህግ አኳያም እንዲያዩት። አቶ አበባ፣ እኔ ትንሽ ጉራማይ ላይ ነው የሆነብኝ። በአንድ በኩል ለመጀመሪያ ጊዜ አይ እኛን ራሳችንን መርምር የሚል ነገር በአደባባይ መናገራቸው ነው ተወካዮች ምክር ቤት በቴሌቪዥን፣ በሬዲዮም ይሄን መናገራቸው አንድ እንግዳ የሆነብኝ ነገር ይሄ ነው። ለህዝቡም አዲስ አበባ ውስጥ እንግዳ የሆነና መነጋገሪያ የሆነ እንደው መልካም ነገር ይሆን እንዴ ይሄ ነገር ብሎ አሁን ህዝቡ ብዙ ሲወያይበት የሰነ በተ ነው። ግን ትልቁ ችግር ምንድን ነው? ራስን መመርመር እንዳለ ይሁን በዝግምገማቸው በምን በምን ሲያደርጉት የነበረ ነው። ይሄ ወደ መድረክ ወጣ፣ ለህዝብ ይፋ ሆነ። ስለ ይቅርታው ጉዳይ ትንሽ የቃላት አክሮባት ይመስለኛል። አንደኛ በተፈጠረው ጉዳትም ፌዴራል መንግስት ያዘነ ሲሆን ለተፈጠረው ችግር ሁሉ ይቅርታ ይጠይቃል ነው ያሉት። እነዚህን ሁሉ ችግሮች ያመጣው የፌዴራል መንግስት ውሳኔ ይመስለኛል የቅማንትን ጉዳይ የአማራ ክልል ራሱ አመንጭቶት በህግ አካሄድ ሄዶበት የወሰነው ጉዳይ አይደለም የኦሮሚያ ማስተር ፕላን ጉዳይም የአዲስ አበባ ከተማ አስተዳደር እና የኦሮሚያ ክልላዊ መንግስት ተመካክረ ያመጡት አይደለም የፌዴራል መንግስት አብዛኛውን የሰራው ነገር ነው እና እዚህ ላይ በጣም ትንሽ ጉራማይሌ የሚሆነው የፌዴራል መንግስት ያዘነ ሲሆን ለተፈረጠረው ችግር ሁሉ ይቅርታ ይጠይቃል እሺ መልካም ጥፋቱን ግን ያጠፉት ክልላዊ መንግስቶች ናቸው አይነት ነው በእነሱ ምትክ ነው ይህን ይቅርታ ምን ጠይቀው፣ ብዙ ያልተብራሩ ነገሮች አሉ፣ ጉዳቶች ተከስቷል። የፌዴራል መንግስትም በሆነ ጉዳይ ላይ የሀገራችንን ህዝቦች በከፍተኛ ደረጃ ይቅርታ ይጠይቃል። ይሄ ነው ይቅርታ የሚለው ግልጽ አይደለም ያሉ እንደ ግልጽ እንዲሆን እርስዎም በደንብ ጠቅሰው አስቀምጠውታል። ይቀጥሉ እና ወደ ፕሮፌሰር አለ ይሄዳለሁ። ያ ከሆነ ይቅርታን ብቻ ሳይሆን ህዝብ ሞቷል። በዚህ ተጠያቂነቱን ልቅ እራሳቸው መውሰድ አለባቸው። እሺ፣ በደንብ አድርጎ ግልጽ ተደርጎ መቀመጥ አለበት። ይሄ እንደው ለህዝብ ፍጆታ የቀረበ እንጂ ይሄን ያክል ከልብ ስህተትን አምኖ እናስተናክክላለን፣ ይሄኛውን ደግሞ እኛ ያመጣ ነው፣ ጉዳትም የደረሰው በእኛ ምክንያት ነው የሚል ግልጽ የሆነ ነገር ምንም አላይበትም። የቃላት አክሮባትነት እንደው ያልፋል ብዬም አላምን እንዳሉት ነው። የአድማጮቻችን አስተያየትም እንደዛ ነው። ግልጽ አይደለም ምን ማለት ነው? ነው የታሰሩ ሰዎች አሁን ይፈታሉ? የተበደሉ ሰዎች ይካሳሉ? ንብረታ ው የወደመ ካሳ ይሰጣቸዋል፣ ወዘተረፈ ይሄን ያሉበት ሁኔታ የለም ነው። ፕሮፌሰር አልማርያም በተለይ ከህግ አኳያ ምን ማለት የሆነ ይሄ ጥፋት ሰርተናል ማለት ህዝቡ ቅሬታ ገብቶታል ነው ያሉት። በእኔ አስተያየት እንኳን ነገሩ በጣም ግልጽ ነው። አንደኛ የፕሮፓጋንዳ ዘመቻ ነው። የሆኑትን ነገሮች አልሆኑም ለማለት ነው። አንድ ሰው ካንሰር ታሞ በሽታ ራስ ምታት ነው እና ስለ ራስ ምታትህ እንነጋገር እንደማለት ነው። ለምሳሌ ኃይለ ማርያም የሚያወራው ምንድን ነው? ስለ ቅሬታ ያወራል። አንድ ቦታ ላይ ይቅርታ ብሎ ቃሏን ወርወር አድርጓል። በጠቅላላ አቀራረቡ ደግሞ አጥፍተናል ግን ተደፋፍኑ፣ ነገሩ ይቀመጥና ወደፊት እናሻሻላለን፣ ደግሞም ህዝቡ በሚሰማበት ጊዜ እንደ ራሳቸውን ሂስ አቅርበው ምናልባት ለመሻሻል የሚፈልጉ ናቸው የሚልም አይነት አስተያየትን ያዘሉ ነገሮች ነው የተናገረው። ለእኔ ግን ይሄ ሁሉ ያዞንባ ብዬ ነው። ዋናው ነገር ተጠያቂነት ነው። ተጠያቂነት ማለት በተለይ በጠቀስከው ህጋዊ መንገድ ምንድን ነው ተጠያቂነት? የሞት አደጋዎች፣ በንብረት ላይ የደረሱት የህዋት ወታደሮች የፈጸሙት ወንጀሎች የመሳሰሉትን ለእነዚህ ሁሉ ማን ነው ተጠያቂነቱ ነው። ይሄ ደግሞ ዋና እንገብጋቢ ጥያቄ ነው። እንደምናውቀው ሁሉ ያለው አገዛዝ ተጠያቂነት የሚባል ነገር አያውቅም። ለምሳሌ በሁለት ሺ አምስት ከምርጫው በኋላ የተገደሉ መቶ ዘጠና ሶስት ሰዎች እስከ ሰባት መቶ ስልሳ ሶስት ሰዎች የቆሰሉ አሉ። ስለ እነሱ የተጠየቀ ነገር የለም። ስለዚህ በየቦት በየጊዜው እየተደጋገመ ሰው ይገደላል፣ ይጨፈጨፋል፣ ይረሸናል። ግን ተጠያቂነት የለም። ስለዚህ ጣት መቀሰር ይላል። ጣት መቀሰር ማለት እነሱ ናቸው ሰው ይሄ ቴሮሪስት ነው ይሄኛው አሸባሪ ነው ይሄኛው አጥፊ ነው የእኛ ደም አፋሳሽ ነው እያለ ጣት ይቀስራል ነገር ግን ጣቱን አውራ ጣቱን በሚቀስርበት ጊዜ ሶስት ጣት ደግሞ ራሱ ላይ እንደሚቀስር አይታየው ስለዚህ ዋናው ነገር በህግ ብዙ ተጠያቂዎች ነገሮች አሉ በፖለቲካም ተጠያቂዎች ነገሮች አሉ ምንድን ነው አንደኛ መልካም አስተዳደር ምርጫ መስረቅ ማለት ዋናው የመልካም አስተዳደር ትልቁ ጉድለት እሱ ነው ህዝብን ሳይጠየቅ የህግ በላይነት ሳይኖር መብቱ ሳይጠበቅ መሬቱን መንጠቅ ራሱ የአስተዳደር ጉድለት ነው ጋዜጠኞችን ማሰር የአስተዳደር ጉድለት ነው ህዝቡን ማሸበርና ህዝቡን ማን ቀጥቀጥ እነዚህ ነገሮች በሙሉ ጉድለቶች ናቸው። ስለዚህ ቅሬታ ብሎ በሚያወራበት ጊዜ የህዝቡን አእምሮ እንደ መስደብ ያህል ነው። ይሄ ቅሬታ አይደለም። ይሄ ትልቅ አስቸጋሪና ያንን መንግስት ካለበት ቦታ መወገድ ያሉበት ነገሮች ድረስ የሚያደርስ ጥያቄ ነው። ስለዚህ ይህን ደባብሰን ማለፍ አንችልም። ያለውን መንግስት እስከ ማስወገድ ቢሉ ፕሮፌሰር አልማርያም የፖለቲካ መሪዎችም እንደ ዶክተር መራራ የመሰሉት ይሄ ፓርቲ ጥፋት ሰርቻለሁ ካለ ከስልጣን መውረር ነው ያለበት እስከ ማለት ይሄዳሉ። ይሄ በኢህአዴግ ቁመት የተሰራ የዲሞክራሲ ጥብቆ ወቅቶታል። ህዝቡ በቃኝ ብለዋል። ሂዱልን አልመረር ናቸው እያለ ነው። ህዝቡ ይህን የሚለው ነው። በዚህ የተነሳ በዚህ ላይ ገፋ አድርገው ፕሮፌሰራል ተናግረው ወደ አቶ ገብሩ መለሳለን። አድማጮች፣ አሁን ከእናንተው የደረሱንን በድምፅ የተላኩትን ጥቂቶችን እናሰማለን። ቀሎ ቻለ በልባ ማለ ከካናዳ ነው ምደውለው። ግን አንድ አስተያየት ነው። ሁልጊዜ ሁልጊዜ አድማጫችሁ ነኝ እና እባካችሁን ቪዲዮች ከእያንዳንዱ ቀበሌ ከየገጠሩ ላይ አንዳንድ ሰው እየለቀማችሁ የሀገራችን ሁኔታ ባካችሁ አታባብሱት። በእውነት በጣም ሰሚያችሁ ነኝ። ለሰላማ ነው እንጂ ለእንደዚህ አይነቱ ነገር ብዙ ባትተባበሩ ደስ ይለኛል። እውነታውን ማጋለጽ ጥሩ ነገር ነው። ግን አንዳንዶቹ በጣም የተጋመኑና በጣም ያለ አግባብ የሆኑ ናቸው። አመሰግናለሁ። ዜዎች ታንክ ዩ ሄሎ የቮይስ ኦፍ አሜሪካ የሬዲዮ አገልግሎት ይሄ በወቅቱ ሁኔታ ላይ ድርቅም ሆነ ፖለቲካዊ ሁኔታዎችን በተመለከተ ምሁራኖችን እየጋበዛቸው ነው። አሁንም ጀምራቸዋል። ከአዲስ አበባ ዩኒቨርሲቲ ሶስት ምሁራኖች እየተጋበዙ መልስ እየሰጡ ነው። ነገር ግን ምንድ ነው አንድ ነገር ሀሳብ መስጠት ንፈልገው። ብዙ ጊዜ የኢትዮጵያ ውስጥ ያሉ ምሁራኖች ሲጠየቁ ምሁራዊ እውቀታቸውን ትተው አብዛኛውን ጊዜ እንግዲህ ከሚውሉበት የሚያድሩበት ይበልጣል የሚባል ነገርም እንዳለ ታውቃላችሁ። አብዛኛውን ጊዜ ተጠንቅቀው ነው እውነቱ ምሁራዊነታቸው መተንተን ስታው አብዛኛው ወደ ገዢ ፓርቲ ያደላል። የምናገሩት ነገር ሁሉ የመዛር ጥሩ ጎል እየጠበቁ ነው እንጂ እውነተኛውና ትክክለኛው ነው አንድ ምሁር ሊያስቀምጥ የሚገባውን ነገር አያስቀምጡ። ችግር አለ። ያምን ደረጃ እየጠበቁ ነው። ይህን ብንናገር ነገ ወደ እኛ ነገር ይዞርብናል የምሉ። ይሄ ደግሞ ቮይስ ኦፍ አሜሪካ አድማጮች አጥንተውታል፣ ተከታትለናል፣ እናውቃለን። ሀለው፣ ቪዎች እንዴት ናችሁ? አንክቴ ነኝ ከስዊድን። ትናንት ማታ አንድ እስክንድር ከአዲስ አበባ ሲዘግብ ጠቅላይ ሚኒስትር ኃይለማርያም በሀገሪቱ የተቀሰቀሰው ረብሻ ኃላፊነቱን መንግስቴና ፓርቲ ይወስዳል ሲሉ ሰማው። ሽብርተኞች፣ ሻቢያ፣ ግንቦት ሰባት፣ ኦነግ አልነበሩ እንዴ? ህዝቡ ማንበረሩ ሲያውቁ እንዴት ቀየሩት? ጅብ ከሄደ ውሻ ጮኋሉ። እግዜር ይስጥልኝ። ቻው ሄሎ ሄሎ ቪኦኤዎች እንደምን አላችሁ ሰላም ናችሁ ዘውትር አድማጫችሁ ነኝ ከዚሁ ከዋሽንግተን ዲሲ ኦሮሚያ ውስጥ ባለፉት አራት ወራት የተደረጉትን ተቃውሞዎች ሳይ የሚገርመኝ ነገር አለ መጀመሪያ ተቃውሞ እንደተነሳ መንግስት ምንድን ነው ያለው የጸረ ሰላም ሀይሎች ኪራይ ሰብሳቢዎች አለ ትንሽ ቆይቶ ደግሞ ስልጣን በአቋራጭ መንገድ ለመውሰድ የፈለጉ ሰዎች ያስነሱት ነው አለ በኋላ ደግሞ የኤርትራ መንግስት ግንቦት ሰባት የከሰሩ ፖለቲከኞች አለ እነበቀለ ገርባን አሰረ ተቃውሞ እየቀጠለ ሲሄድ ህዝቡ ግን አልሸነፍ ሲል አሁን ደግሞ ቀስ በቀስ ምን ማለት ጀምሩ? ካሳ እንሰጣለን አሉ። ካሳ መስጠት ካሰቡ ጥፋተኛ ነን ማለት ነው። በሌላ አባባል ማስተር ፕላኑ ቀርቷል አሉ። የመልካም አስተዳደር ችግር ነው አሉ። ዛሬ ኃይለማርያም ደግሞ ጠቅላይ ሚኒስትር ለማለት ይከብደኛል፣ ያው ሀገሪቱን ህዋ ስለሚመራ ኃይለማርያም ደግሞ ሌሎች ሰዎች ላይ ማሳበብ የለብንም፣ ችግሩ የኛ ነው አለ። ይህ ሁሉም የሚያሳየኝ ነገር ምንድን ነው? በትግል በሰላማዊ ትግል ኢትዮጵያ ውስጥ ለውጥ መምጣት እንደሚችል ነው። ህዝቡ ከቆረጠ ለውጥ ይመጣል። ምርጫ ዘጠና ሰባት ጊዜ እንኳን ሁለት መቶ ሰው ሞቶ ኢትዮጵያ መንግስት አንድንም ሰው ተጠያቂ አላደረገም። ኮሚሽኑ በመረመረው እንኳን ሁለት መቶ ሰው ነው የሞተው ። ያኔ አንድ ሰው አልታሰረም፣ ህዝቡንም ይቅርታ አልጠየቅም። አሁን ግን የኦሮሞ ህዝብ ጨክኖ ተነስቶ እየሞተ መንግስት አይወድ በግድ ጥፋተኞቹ እኛንን እያለ እያመነ መጥቷል። ለውጥ ይመጣል፣ በትግል ማለት ነው። በሀያ ሶስት አመት ጊዜ ውስጥ ኢህአዴግ አንድም ጊዜ ህዝብን ይቅርታ ሲጠይቅ ና አጥፍቻለሁ ሲል አልሰማውም እና ዛሬ አይለ ማርያም የተናገረው ነገር በእውነት በጣም ታሪካዊ ነው። መጪዎች ለተሳትፏችሁ እናመሰግናለን። አሁን የመዝናኛ ጊዜ ደርሷል መሰለኝ። አሉላ ምንድን ነው ዛሬ የምታሰማል? አዳነች አመሰግናለሁ። በቀር ባሉን ጥቂት ደቂቃዎች የሙዚቃ ፋታ እናደርጋለን። ጃኖች ሀይሉ መርጊያ ነው ተከታዩን ማርዬ የሚለውን ዜማ የሚያቀነቅለን

አሁን አድማጮች ወደ ተከታዩ ቅንብር እናልፋለን። ሐኪሙን ይጠይቁ። እንግዲህ ሐኪሙን ይጠይቁ አዘጋጅና አቅራቢ ያነህና፣ እስኪ ራስህን አስተዋውቀን። አመሰግናለሁ አዳነች። በዚካ ቫይረስ ወረርሽኝ ዙሪያ በሚያተኩር በዚህ የመጀመሪያ ዙር ተከታታይ ልዩ ዝግጅታችን ዛሬ የመጨረሻውን ክፍል ይዘን ቀርበናል። ሳምንት የዚካ ቫይረስ ከአንድ የነርቭ ስርዓትን ከሚያጠቃ የጡንቻ መዛልና ልምሻን ከሚያስከትል የተለየ ህመም ጋር የተያያዘ ወይም ያለውን ግንኙነት የሚመለከት ነበር። የጀምር ነው። በምሽቱ ቅንብራችንም ከዚያ ከቀደመ ቅንብር አንዷን ነጥብ መለስ ብለን በማስታወስ የሕክምና አማራጮችን እንመለከታለን። ለትንታኔው ዶክተር አሸናፊ ዋቅቶላ ናቸው። የተከታታይ ዝግጅቱ ላይም በመቅረብ ሆነ በአማርኛ መልሰው ስለህመሙ ለህዝብ እያቀረበው ያሉት ወደዛ በ1916 ዓ ም ጆርግ ጉሌን እና ዦን አሌክሳንደር ባሬ የተባሉ የዚህን በሽታ ምንነት ከተነተኑ ሁለት የፈረንሳይ የነርቭ ህክምና ጠበብት ስም መሰየሙን ጉሌን ባሬ ሲንድረም መባሉን ጨምረው ጽፈዋል። ዶክተር አሸናፊ ወደሚቀጥለው አብይ ርእስ ስንሻገር ቀደም ብለው ያነሷቸውን የመተላለፊያ መንገዶችም በቅርበት እንድንመለከት የሚጋብዝ ነው። በተለይ በዚህ በዩናይት ስቴትስ የተለየ ትኩረት ከሳበ በኋላ ቀደም ብለን ያነሳ ነው የዩናይት ስቴትስ ብሔራዊ የበሽታዎች መከላከያና መቆጣጠሪያ ድርጅት ሲዲሲ በበርካታ የዩናይት ስቴትስ ክፍለ ግዛቶች ውስጥ ከሰዎች ጉዞ ጋር የተያያዙ ወደ እነኚህ በሽታዎች ወይም ወረርሽኞች ወደ ተከሰቱባቸው አካባቢዎች ሄዶ ሲመለሱ የቤተሰብ አባሎቻቸው ላይ የምርመራ ውጤት ያሳየውን ወይም ደግሞ በምርመራ መረጋገጡን ምክንያት በማድረግ በዝርዝር አቅርበዋል። ከአላባማ ጨምሮ እዚህ እኛ የምንገኝበትን የዋሽንግተን ዲሲ ዲስትሪክት ኦፍ ኮሎምቢያ የሚባለው አስተዳደር ሶስት ሰዎች መገኘታቸውን ይገልጻል። ፍሎሪዳ በሚባለው ክፍለ ግዛት ሀያ አንድ ሰዎች ለቫይረሱ መጋለጣቸውን፣ ቴክሳስ በሚባለው ሌላ ትልቅ ቁጥር የታየው አስራ ሁለት ሰዎች መጋለጣቸውን የሚገልጽ ጽሁፍ ይፋ ተደርገዋል። ከጉዞ ጋር የሚያያዙ ነገር ቀደም ብሎ የተገለጸውን በተለይ ያልተጓዘው ቤተሰብ አባል ጋራ መሻገሩ በግብረስጋ ግንኙነት አማካኝነት ይተላለፋል የሚለውን ያጎላው ይመስላል። እስኪ ቁጥሮቹንም አዛምደው የበሽታውን የመተላለፍ እድልም የተለየ ትኩረት የተሰጠበት ሁኔታ ያስረዱን። አዎ ደግሜ ደጋግሜ ማለት የምፈልገው የመጀመሪያው መተላለፊያ ዘዴ ደንቢው ነው። በደንብ እንደገለጽከው በተጠቀሰው በወጡት ላይ ወደ ሰማንያ ሁለት ሰዎች በዚህ በተለያየ ከመጓዝ ጋራ በተያያዘ አድርገዋልና እሱም አስመልክቶ እንግዲህ ብዙ ነገር መደረግ አለበት። አንደኛ በግብረ ስጋ የመተላለፉን ምክንያት በማድረግ ኮንዶም መጠቀም ያስፈልጋል። ሁለተኛ ወደዛ አይነት አካባቢ መሄድ ካላስፈለገ አትሂዱ ነው። መሄድ ካስፈለገ ግን እንግዲህ ለቢምቢ መከላከያዎቹን ሁሉ ማድረግ መቻልም ያስፈልጋል። ሌላው እንግዲህ ብዙ ነገሮች አሉ፣ ወደፊት የሚመጡ ስብስቦች ከዚህ ከመተላለፍ ጋር በተያያዘ ነው። እንግዲህ ኦሎምፒክ እየደረሰ ነው። ብራዚል ነው የሚደረገው። ከብዙ ሰው ይሄዳሉ፣ ወጣቶች ይሄዳሉ፣ ብዙ ነገር አለ። ይሄ አንዱ ክፍል ነው። የቅርቡን ይህንን ስናየው በዓለም አቀፍ ደረጃ ያየን እንደሆነም ከአሜሪካን ወጥተም የሚያስተላልፈው ቢምቢው ቢምቢዎች ከአራት መቶ ሜትር በላይ አይሄዱም ብዙ ጊዜ እንደ ብንለቃቸው ህዝብ ሲጓጓዝ በመኪና በመርከብ በአይሮፕላን፣ እየሄዱ ነው፣ እንግዲህ ከሀገር ሀገር የሚሄዱ ስለዚህ ቢንቢዎቹ የትም አሉ። እንደዚህ ከሆነ ይሄ በዚህ በሚሊዮን መስፋፋ ስጀመር ሁሉም ሀገር ይደርሳል ማለት ነው። ምን ማለት ነው? ከቢንቢዎችን ቁጥጥር ጋር ከበሽታውን ቁጥጥር ጋር ከ ከፍተኛ ትምህርት ያስፈልጋል። በተለያየ መንገድ ከወባ ጋር በተያያዘ ትምህርት ትዝ ይለኛል። ናዝሬት ከተማ ውስጥ ይሄ ቴሌቪዥን ባልነበረበት ጊዜ ነው የወባ ትንኝ እንዴት በሽታው እንደሚያስተላልፍ መኪና ተራ ግርግዳው ላይ በፊልም ያሳዩን ነበር። እንግዲህ አስር ዓመት ሳይሞ ላይ ነው እንግዲህ የምለው። ይሄ ምንድን ነው ህዝቡን ለማስተማር ነው። ዲዲቲ ሲረጅ ትዝ ይለኛል በየቤቱ እየተመጣ። ይሄ ወደፊት ምን እንደሚሆን አላቅም። ይሄ ሁሉ ነገር ማሰብ መጀመር አለብን። ዲዲቲ ማለት አይደለም ግን ከጊዜው ጋር የሚሄዱትን ኬሚካሎችም መስኪቶች፣ ኔቶችንም እንደዚህ እያሉ ትልቁ መከላከያ አንደኛ ያ ነው። ተጨማሪዎቹ ደግሞ ኮንዶም መጠቀም የመሳሰሉት ይሆናሉ ማለት ነው። መልካም። እንደ መተላለፊያ መንገዶቹ ሁሉ ጥንቃቄውም በአግባቡ ሊሆን ይችላል ብለዋል ዶክተር አሸናፊ። በእርሶም ጽሁፍ እንዳስቀመጡት እስካሁን ዚካ ቫይረስን ለመከላከል የሚያስችል የክትባት መድኃኒት አልተፈለሰፈም። ይሁንና ይሰራል የሚል ተስፋ አልታሳድረዋል። ሕክምናውን በተመለከተ ግን የበሽታውን አስደንጋጭነት በወረርሽኝ መልኩ መከሰትና በተለይ ቀደም ብለን ያነሳ ነው በጨቅላ ህጻናት ላይ ሊያደርስ የሚችለው ሁኔታ የከፋውን ያህል ሕክምናው ያን ያህል ከባድ ያለመሆኑን በጽሁፎ ስረዳለሁ። እስኪ ለአድማጮች እና ጋራ ለአብዛኛው ማለት ነው ትላልቁ ስብስቦሾችን ማለት ሳይሆን ለአብዛኛው ሰው ትንሽ ሕመም፣ ትንሽ ትኩሳት፣ ትንሽ ማሳከክ፣ አይነ ማቅላት እንደ ከአይነ ጀርባ ሕመም ነው እና ብዙ ጊዜ ለነኚህ ምንድን ነው እንደ ታይለኖል ያሉት እንደ ፓራሲታሞል ህክምና እንትኖች ይሰጣሉ። ይሻላል። እንግዲህ ሲብስበት ነው ውስብስቦሾቹ ከመጡ እርግጥ ሕክምናው ይጠነክራል ማለት ነው። በተለይ ግሌን ባሬ ሲንድሮም በተለይ ወደ ደረት አካባቢ ከደረሰ ከፍተኛ ሕክምና ያስፈልጋል። በብዙ ሺህ የሚቆጠሩ ማይክሮክፋል ያላቸው ልጆች ከተወለዱ ደግሞ ያ የሚያስከትሉ ውስብስቦች ብዙ ሕክምና የሚጠይቅ ነገር አለ። ከሁሉ ከሁሉ ግን የሚያሳስበኝ በግልም ምናልባትም ብዙ ሰዎች የሚያሳስባቸው የቫይረስ በሽታ በሌሎችም እንግዲህ ስንት አይነት አዳዲስ እና የቆዩ በሽታዎችን አይተናል። እነኚህ ፓስፖርት አይጠይቁም። ሰው ሀገር ለመግባት ሲሞክሩ አያመነቱም። ኬላ ላይ የሚያስቆማቸው የለም። ኬላ ላይ የሚያስቆማቸው የለም። ወይም እንደ ምስራቅ ተረፈ ግጥም ካራክተር ልግባ አልግባ ልግባ አልግባ እያሉ አያመነቱም። ዘው ብሎ ነው የሚገቡት እና የሰው ልጅ የኢኮኖሚ እንቅስቃሴው ሌሎችንም ነገሮች በሚያደርግበት ጊዜ ራሱን ለመከላከል አደጋው ከመድረሱ በፊት ይሄ እኮ ስለዚህ ቫይረስ መጽሐፍ ከተጀመረ በጣም ቆይቷል። ከአስራ ዘጠኝ መቶ አርባ ሰባት ከተገኘበት ጊዜ ጀምሮ ነው እና በተለይ ከሁለት ሺህ ሰባት በኋላ ማስጠንቀቂያዎች ይሄ ነገር ሊዛላል እያሉ ነበረ ሰዎች። እኛ ጊዜ የምንሰማው ግን ከተዛመተ በኋላ ነው እና ዓለም አቀፍ ድርጅቶች መጠናከር አለባቸው እንደ ደብሊው ኤች ኦ ሲዲሲ ደግሞ ሌላ ድንቅ ዝግጅቶች ዶክተርስ ዊዛውት ቦርደርስ ሳይኖት ኢቦላ ላይ ቢያየ ነው ዓለምንም ጭምር ነው ያዳኑት እነኚህ ሰዎች ግን የህዝቡም የህዝቡ ከፍተኛ ተሳትፎ ራሱን በማስተማር ያስፈልጋል። ያ ነው የሚያድነን። አለበለዚያ ከፍተኛ አደጋ ሊንሆን ይችላል ወደፊት። መልካም ዶክተር አሸናፊ ቀደም ብለው የጠቀሱትን ኢቦላን ጨምሮ ድንገተኛ ወረርሽኞች በሚታወቅም በማይታወቁም ሁኔታዎች አገር በሚያሸብሩበት ጊዜ ትክክለኛውን መረጃ በሰዓቱና በጊዜው ለህብረተሰብ ማቅረብ ከህክምና አገልግሎቱ ባሻገር የሚሳተፉበት ስራ ነው። ወደ አማርኛ መልሰው የህክምና ቋንቋውን በቀላሉ ሰዎች በሚረዱ መልኩ ያዘጋጁትን ጽሁፍ መነሻ አድርገን ነው ይሄን ተከታታይ የመጀመሪያ ዙር ቃለ ምልልስ ሲያደረግ ነው። ይህም ወረርሽኝ ብዙ ያልታወቀ ነገሮችም እንዳሉት ሁሉ በየቀኑ የሚገኙትን መረጃዎች ሰዎች ከራሳቸው የለት ተዕለት ህይወት ጋርም እንዲያዛምዱ በሚረዳ መልኩ መላልሰን በዚህ ፕሮግራም እንደምናገኘው ተስፋ አድርጋለሁ። ለዛሬው ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ። እጅግ በጣም አመሰግናለሁ አቶ ሉላ ወይስ አሜሪካ። አሁን ወደ ምሽቱ ሌላ ቅንብር እንላፉ ኑን ዝናብ እየጣለ ነው። የዘንድሮው ኤል ኒኖ ያስከተለው ድርቅ ብርታትና ስፋት ባለፈው ግማሽ ምዕት ዓመት ታይቶ እንደማይታወቅ ተነግሯል። መንግሥት ለድርቁ እየሰጠ ያለውን ምላሽ ለማስተባበር ከተሰማሩት ፌዴራል ቡድኖች መካከል አፋር ዞን አንድ ውስጥ እየሠራ ያለው ቡድን አባል የሆኑት በጤና ጥበቃ ሚኒስቴር የህብረተሰብ ጤና ኢንስቲትዩት የህብረተሰብ ጤና እድገትና አደጋዎች ማዕከል ኤክስፐርት አቶ ጌታ ነሃር አያ ማብራሪያ ሰጥተውናል። የማብራሪያቸው የመጀመሪያ ክፍል ትላንት ምሽት ተላልፏል። ዛሬ ሁለተኛው ክፍል ይቀርባል። የተወሰነ ከኮሚቴ ስናነሳ ወይ ከዞን ባለው ነው የተረጋገጠ አይደለም። አንድ አንድ አካባቢ እንደዚህ አፐር ረስፓይራተሪ ወይ ላይኛው መተንፈሻ አካል ሰዎች እንደዚህ አይነት ምልክት ትኩሳትንም ጨምሮ የሚባላለ እሱንም ቢሆን ያው ኮመን ኮልድም ሊሆን ይችላል። ከአንዱ በትክክል ያልተገነዘበ ሰው እንደ ጉንፋን ማለት ነው ሊሆን ይችላል። አዎ፣ አሁን በዚህኛው ሳምንት ግን አልሞስት ኢንፎርሜሽኑ የለኝም። ከአንድ ሳምንት በፊት እንደዚያ ነበር፣ ላብራቶሪም እንዲወሰድ እኛ ጋም ተመሳሳይ ኬዝ፣ ምናልባት ልዩነት ከኖርማል ወጣ ያለ ነው ወይ የሚለው ማብራሪያ ስጠይቅ ነበር። አልሞስት ያው እሱም የጠፋበት ነው ያለው። ስለዚህ እንደ ክልል በተለይ አፋር አካባቢ ሰላም እንደሆነ ነው። ምናልባት ከዚህ ከአጣዳፊ ተቅማጥና ትውከትን ብናይ ምክንያቱም የተወሰነ አካባቢ ሊኖር ስለሚችል ሩመሩም እኛ አካባቢ ሰላም ነው። እንግዲህ እናንተ ማለት መልካችን መንት አይኖርም። አዎ ሰሞኑን በደቡብ በተለይ አርባ ምንጭ አካባቢ እንደዚህ አይነት ሁኔታ ተስተውሏል ተብሎ ነበር እና እሱንም ላነሳሉት ነበር። በተለይ አሁን ከዝናቡ ተከትሎም የሚመጡ እነዚህ ውሃ ወለድ በሽታዎች፣ ቬክተር ወለድ በሽታዎች ሊኖሩ ይችላሉ እና በነዛስ በኩል ምንድን ነው የምታደርጉት ጥንቃቄ? ምንድን ነው የሚደረገው ምላሽ? እኛ አሁን በተለይ ደቡብ ምስራቅ አካባቢ እነዚህ ሶማሌ ክልል ኦሮሚያ አካባቢ ደቡቡን የሚያገናኝ ከአሁን በፊትም እንደዚህ አይነት ትሬንድ ስለነበረው ኬዞች ይኖራሉ። እዛ አካባቢ የአርባ ምንጭም ከዚያ ከአጣዳፊ ተቅማጥና ትውከት አሶሽት የማድረግ ሁኔታ ነው ያለው። ምናልባት እኔም ፊልድ ስላለሁ ቀጥታ ፐርሳንት የሚባል ኢንፎርሜሽን ላይኖር ይችላል። እሱ ነው ቢሆንም ደግሞ እንደዚህ አይነት እኛንም ጨምሮ ሁልጊዜ በተለይ ኮሌራ ሊሆን ይችላል ወይም ኤደብልዲ ዝናብ በሚወጣበት እና በሚገባበት ሁልጊዜ ስጋት ነው የሚሆነው። ምክንያቱም የመደፍ አደፍርሶ ነው የሚገባው። ወጣሚያው መቆራረጥ ስለሚኖር ይህን ተከትሎ የሚገባው የራሱ የጥንቃቄ የመለክቶች እየተላለፉ እንደሆነ ነው የማውቀው። ኢቭን በጤና ጥበቃ ሚኒስቴርም በሚዲያ እየተነገረ ነው። በአሁኑ ሰዓት እርስ እንግዲህ አሁን በዚህ በድርቅ አካባቢ ለሁለት ወር እዛ ቆይተዋል ማለት ብዙውን ነገር በተጨባጭ ያውቁታል። በተላላፊ መረጃ ሳይሆን በቀጥታ የመጀመሪያ መረጃ ነው ጆላ ላይ የሚገኘው እና በተለይ ይሄ ወረዳና ከወረዳውም በተጨማሪ ይሄ ዞን አንድ ነው አጋጣሚ ያለበት ወረዳ የሚገኘው። ስለዚህ አካባቢ ስፐሲፊክ በደንብ ማንሳትም እንችላለን እርስዎ ስጋት ብለው የሚጠቅሷቸው ከፍተኛ ጥንቃቄ ሊደረግባቸው ይገባል። ህብረተሰቡም፣ የመንግስት አካላትም፣ መንግስታዊ ያልሆኑም በዚህ ላይ ምላሽ በመስጠት ላይ የተሰማሩ አካላት ሊያተኩሩባቸው ይገባል ብለው የሚጠቁሟቸው የስጋት አካባቢዎች አሉ። ከውሃ ወለድ አሁንም ውሃ ጥረሱ በዚሁ በቀጠለ በተለይ እንደ አፋር ክልል ሱጉም የምንለዋለ ይቺ መጋቢት አካባቢ አሁን መዝነብ ያለበት ማለት ነው። ይችን ካልዘነበች አንድ ውሃ ያጥራል። በዛ ልክ ደግሞ የምግብ እጥረቱ ይከሰታል። ስለዚህ ያው ማልኖር ውሽድ የሆነ አካባቢ ደግሞ ያው ቡልነረብ ነው የምግብ እጥረት ያለበት አካባቢ ማለት ነው አካባቢ ስለሆነ ቺ ዝናብ ካልጨመረች ወይ ካልጣለች ተያያዥ ነው የሚሆነው። ውሃ ወለዱም ሊከሰት ይችላል። ምክንያቱም ከሌለ በዛ ልክ ውሃ የለም ስንል ደግሞ ያው ማልንቱርሽኑ ምክንያቱም ውሃ ስንል ለሰውም፣ ለእንስሳ በዚያ በመኖም ስለምናጠቃልለው ዝናብ ካልዘነበ ምናልባት የተለየ ትኩረት ሊያስፈልገው ይችላል። ከመንግስትም ባለድርሻ አካላትም ከመንግስት በእርግጥ አሁን ባለው ሁኔታ አሁን የተጀመረው ድጋፍ መቀጠል እንዳለበት ነው የተገነዘቡ። ያው የመዘናጋት ሁኔታ ሊታይ ይችላል። እስካሁን ድረስ ባለው ሁኔታ የሚደርሱ የተለያዩ ችግሮች ሊኖሩ ይችላሉ። ከድርቁ ጋር ተያይዞ ለምሳሌ ውሃው ራሱ በድርቅ ጊዜ የመበከል ባህሪ ያመጣል። ያለው መሬት ውስጥም ያለው ውሃ ቢሆን ማለት ነው፣ በቂ ዝናብ በሌለበት ሰውንም ደግሞ ስንመለከተው የአእምሮ ችግር ሊያጋጥመው ይችላል። እነዚህ እነዚህ ሁኔታዎችን እርሶ አስተውለዋል? አይ እስካሁን በእርግጥ የጎላ ችግር የለም። ኖርማል ያው ውሃም ሲበላሽ በእርግጥ ቅድም እንዳሉት ግራውንድ ዋተር አሁን የመሬት ውሃ የመሬቱ ውስጥ ውሃ በተለይ እነዚህ ቀለል ያሉ አንድ ሳት ምንላቸው መሬቱ ውሃ ባጣ ባጠረ ቁጥር ይወርዳል ግን እየተከታተል ሲወርድ የሚያስፈልገው ህመት እየተጨመረ ውሃ እንዲቀጥል ነው እየተደረገ ያለው። ሳይኮሎጂካል እንደዚህ ያየሁት የለም። ኢቭን ከገበያ በተለይ ነው ያለሁበት አካባቢ ከገበያን ጨምሮ ብዙም ዲፕሬሽን የለም። ድህና ለማለት ይቻላል። እንደ ክልልም ከዚህ ብዙም የተለየ የለም። የሚለየው ምናልባት እቺ ያልናት ነገር ሁልጊዜ የሚጠብቋት አላገኙ ምናልባት ሊለይ ይችላል። እሱ ያው አብረን የምንጠብቀው ነው የሚሆነ። እርስዎ ከፌዴራሉ መስሪያ ቤት ነው ከጤና ጥበቃ ሚኒስቴር ነው ወደዚህ ወደ አፋር አሁን የመጡትና ምን ያህል እንደዚህ አይነት እንቅስቃሴ ተደርጓል? ስንት ቡድኖች ተሰማርተዋል? ድርቅ በበዛባቸው በታየባቸው አካባቢዎች እርሶን የመሳሰሉ ማለት ነው። ፕሮግራሙ በእርግጥ የእነዚህ ታዳጊ ክልሎችን መሰረት ያደርጋል። በዋናነት ደግሞ በድርቁ አካባቢ የተጠቁ አካባቢ እንግዲህ ከታሳስ መጨረሻ አካባቢ ጀምሮ አልሞስት አፋር አሁን በሁሉም ወረዳዎች ሰው አለበት። በእርግጥ ያው በስም ባልጠቅሳቸውም ባለን ኢንፎርሜሽን ከክልል ጀምሮ፣ ስለዚህ የተሸፈነ ይመስለኛል። ቅድም እንዳልነው በጣም የተጠቃው ክልል ይሄኛውም ስለነበር ነበር። ከአፋርም ደግሞ ያው ዞን ሶስት በዋናነት ከበድ ይለዋል። እርስ ዞን አንድ ነው ያሉት ዞን አንድ ነኝ ስለዚህ ሁሉም ተዋለው ለማለት ነው። ሌላው በስነ ምግብ አጥኞችና በድርቅ ሁኔታ ተመራማሪዎች ምግብ አለመኖር በራሱ በሽታ ነው፣ ምግብ አለማግኘት በራሱ በሽታ ነው ነው የሚባለው እና የምግብ አቅርቦቱ አሁን እንዴት ነው? እርሱ ባሉባቸው አካባቢዎች በተለይ ከአፋር የሚሰሙ አንዳንድ ስሞታዎች አሉ በበቂ ሁኔታ አይደለም እየደረሰ ያለው ወይም ደግሞ የቤተሰብ ቁጥር ግምት ውስጥ ሳይገባ ነው ምግብ የሚሰጠው። አስርም ሰው ኖረ ሃያም ሰው ኖረ የመጀመሪያዎቹ አምስት ሰዎች ብቻ ናቸው ምግብ የሚያገኙት እንደዚህ የሚባል ነገር አለ እና እርሶ እዛው ካሉ የምግብ እድላውንስ የምግብ አቅርቦቱንስ ያያሉ ያስተውላሉ? ው አሁን እንዲሁ በትክክል ከማየውም ለመናገር መንግስት በየወሩ ሁለት አይነት አቀራረብ ነው ያለው አጋጣሚ ይሄ ፕሮዳክቲቭ ሴፍቲኔት የምንለውና የእለት ምግብ ተብሎ ማለት ነው። ይሄ ኢመርጀንስ ሪሊፉ አሁን አጣዳፊ ማለት ነው ለልማት ሳይሆን ለእለት ምግብ ነው እና እንዲያውም የአፋር ቁጥር እንግዲህ ምናልባት አንድ ነጥብ ሁለት አካባቢ ሊሆን ይችላል ህዝቡ ማለት ነው አንድ ነጥብ ሁለት ሚሊዮን ሊሆን ይችላል፣ ሊበልቅም ሊያንስም፣ ኤኒዌይ እዚያ አካባቢ ነው። ትክክለኛ ቁጥር በእጅ ባይኖርም ለድርቅ የተጋለጠው ነው የሚሉኝ አይደለም ጠቅላላ ህዝቡ ማለት ነው። በሴፍትነትና በድርቅ የሚረዳው ግን በክልሉ ስናይ ከዚያ ቁጥር በለጥ ያለ ነው። እንዲያውም እንኳን ቅሜ ቅርል አጠረ ለማለት። ስለዚህ ብዙ ቁጥር ነው የሚያሳየው እየቀረበ ያለ ማለት ነው። ስርጭቱም ቢሆን እኔ አሁን አንደኛው ሁላችንም፣ ወይ በክልሉ አካባቢ ያለን ሰዎች የምናደርገው አንዱ የእርዳታ ስርጭቱ ፍትሐዊነት ለምሳሌ በጎሳ ነበር ቀደም ምናልባትም የቅርብ አስተዳደር በትክክል የእደላቀን አቀን ጠርቶ አለመስጠትም ይህን ይህን እንደ ክፍተት የሚታይ ነበር እና ይህን ትኩረት በመስጠት አሁን ለምሳሌ ይህ ይህን ነበር የምከታተለውና ስለዚህ ለተገቢው ሰው እንዲደርሶ ከማድረስ ከነበረው አካሄድ የመጠልበት ወይም የመቀየር ስራ እየተሰራ ነው። ይህም ያው ለክልል ወይም ባለሙያዎች እየተሰራ ነው። የእርዳታ ጥረት አለ ብዬ እኔ አልገምትም። አድማጮች፣ ሰለሞን የጀመረው ፕሮግራም አልተቋጨም ይቀጥላል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ኤል ኒኞ በመባል የሚታወቀው የፓሲፊክ ውቅያኖስ ወለል ሙቀት አልፎ አልፎ መጨመር በሌሎች የዓለም አካባቢዎች የአየር ለውጦችን ያስከትላል። እንደ አውሮፓውያን ዘመን አቆጣጠር በ2015ና 2016 ዓ ም የታየው የኤልኒኞ ውጤት ግን እስከ ዛሬ ከተመዘገቡት ሁሉ ጠንካራው ነው። ከኤልኒኞ ጋር በተያያዘ የበረታ የአየር ለውጥ የደረሰበት ደግሞ በኢትዮጵያ ነው ሲል ይጀምራል የዕለቱ የቪኦኤ ርዕሰ አንቀጽ። ያለፈው ዓመት የክረምት ወይም የዝናብ ወራት በጣም ደካማ የነበር ሲሆን፣ በበልግ መጣል የነበረበት ዝናብ ደግሞ የመጣው ዘግይቶ ነው። በፋኦ ማለትም በተባበሩት መንግስታት የምግብና እርሻ ድርጅት መግለጫ መሠረት ከ50 ዓመታት ወዲህ ኢትዮጵያን ክፉኛ የመታት ድርቅ ለተከታታይ ምርት መጥፋትና በስፋት ለታየው የከብቶች እልቂት ምክንያት ሆኗል። ሁኔታው የሰብአዊ ፍላጎቶችን በሦስት እጥፍ አሳድጓል። በአሁኑ ወቅት 10 ሚሊዮን 200 ሺህ ኢትዮጵያውያን ስር ለሰደደ ረሃብ ተጋልጠዋል። 75 ሚሊዮን ገበሬዎችና ከብት አርቢዎች ደግሞ አስቸኳይ እርዳታ ያስፈልጋቸዋል። ያን ካላገኙ ለሚቀጥለው ዓመት እህል ማምረት አይችሉም፣ ከብቶቻቸውም ያልቃሉ ይልና ርሳ አንቀጹ አተታውን ይቀጥላል። ከወዲያኛው ዓመት 2014 ዓ ም እንደ አውሮፓውያን ዘመን አጣጠር ጥቅምት ወር ጀምሮ ዩናይትድ ስቴትስ ከ500 ሚሊዮን ዶላር በላይ እርዳታ ለኢትዮጵያ ሰጥታለች። ሌላ ከአራት ሚሊዮን ዶላር በላይ እርዳታ ለግሳ ገበሬው በእጅጉ የሚያስፈልገውን ዘር ከወዲሁ እንዲዘራ አስችላለች። ዘንድሮ ግን ዩናይትድ ስቴትስ ተጨማሪ እርምጃ ወስዳለች። ይህም ቀውሱ ይበልጥ ሳይበረታ ለመከላከል አስፈላጊ እንደሚሆን በማመን ነው። ሁኔታው ተባብሶ ከቁጥጥር ውጭ ከመሆኑ በፊት አንድ በአደጋ ወቅት ፈጣን ምላሽ መስጠት የሚያስችል ቡድን ወደ ኢትዮጵያ ልካለች። የሙያተኞቹ ቡድን በግንባር ቦታው ላይ በመገኘት ሁኔታውን ገምግሞ የእርዳታ እቅዱንና የአስቸኳይ ጊዜ ምላሹን ምንነት ያሳውቃል ብለዋል የዩኤስኤአይዲ ኃላፊዋ ጌይል ስሚዝ። በዚህ ጉዳይ ላይ ቀድመን በስፍራው የምንገኝበት ምክንያት በለጋሾች፣ መንግሥታዊ ባልሆኑ ድርጅቶች፣ በራሱ በኢትዮጵያ መንግሥትና በተባበሩት መንግሥታት ድርጅት መካከል እውነተኛ ስምምነት እንዳለ በመረዳታችን ነው ሲሉም የዩኤስአይዲ አስተዳዳሪዋ ጌል ስሚዝ አክለው አስረድተዋል። የተደረሰው መግባባትም በጣም እጅግ በጣም ፈጥነን እርምጃ ከወሰድን ድርቁ ሊያስከትል የሚችለውን ጉዳት መከላከል እንችላለን የሚል ነው ብለዋል። ባለሥልጣኗ እነዚህን እርምጃዎች በመውሰድም ቀሪውን ዓለም አቀፍ ኅብረተሰብ በመምራት መፍትሔ እንደምናስገኝ ተስፋ እናደርጋለን ያሉት ጌልስሚዝ እኛ አሁን እርምጃ ከወሰድንና ሌሎች ለጋሾች ከተከተሉን ሁለት ነገሮችን ማከናወን የምንችል ይመስለኛል ብለዋል። እነርሱም የከፋው ድርቅ ሊያደርስ የሚችለውን ጥፋት ማስወገድና ሀገሪቱ ባለፉት በርካታ ዓመታት የገነባችውን ልማት መጠበቅ ይሆናሉ ሲሉም አብራርተዋል። እርሳን ቅጹ ሐተታውን ሲያጠቃልልም ዓለም በአሁኑ ወቅት ማድረግ የሚገባው ለሰብአዊ ችግሩ ምላሽ መስጠት ብቻ ሳይሆን ከዚያ በላይ ሊደርስ የሚችለውን አደጋም ፈጥኖ እንዲከላከል ነው ሲሉ ጌል ስሚዝ የተናገሩትን ጠቅሷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች እንዲሁም በናይል ሰዓት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን ያንሳ ፕሮግራም እዚህ ላይ ያበቃ። አስተናገናችሁ አሉላ ከበደና አዳነች ፍስሃየንን ከአቀነባባሪያችን ንጉሡ ታምሬ ከተተኪው የስርጭት መሐንዲስ እንዲሁም ከእለቱ ዋና አዘጋጅ ተስታበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ረቡዕ ከምሽት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ነው።